አፍሪቃ በጋዜጦች የተሰኘ ፕሮግራማችን ስለ አፍሪቃ ከተጻፉት የተወሰኑትን ጨምቆ ያቀርባል። ኢትዮጵያ የምግብ እርዳታ ጠየቀች፣ ኢትዮጵያ ከሰሃራ በመለስ ካሉት ሀገሮች የመጀመሪያው የባቡር አገልግሎት ጀመረች፣ የአፍሪቃ ቀንድ የአየር ንብረት እየሞቀና እየደረቀ እንደሚሄድ ታወቀ፣ ዩናይትድ ስቴትስ ወደ ካሜሩን ወታደሮች ለመላክ ወሰነች፣ የሚሉትን ርዕሶች ነው በዛሬው ፕሮግራማችን የምንመለከተው። ኤቢሲ ኒውስ የተባለው የአሜሪካ የዜና ስርጭት ቴሌቪዥን ድረገጽ ኢትዮጵያ ውስጥ በቂ ዝናብ ባለመገኘቱ የምግብ እጥረት በመከሰቱ ስምንት ነጥብ ሁለት ሚሊዮን የሚሆን ህዝብን በምግብና በሌላ አስፈላጊ ነገሮች ለመርዳት የኢትዮጵያ መንግስት ዓለም አቀፍ ረድኤት እየጠየቀ መሆኑን ዘግቧል። የሀገሪቱ መንግስት ዜጎቹን በምግብና በሌሎች አስፈላጊ አቅርቦቶች ለመርዳት አንድ መቶ ዘጠና ሁለት ሚሊዮን ዶላር መድቧል እስከ ታህሳስ ወር ባለው ጊዜ ለሚያስፈልገው አቅርቦት 596 ሚሊዮን ዶላር እርዳታ እየጠየቀ ነው፣ ሲሉ የኢትዮጵያ የድርቅ መከላከልና ዝግጁነት ኮሚቴ ጸሐፊ አቶ ምትኩ ካሳ መናገራቸውን ድረገጹ ጠቁመዋል። ከ ከ300 ሺህ በላይ የሚሆኑ ልጆች ልዩ የሆነ ገንቢ ምግብ እንደሚያስፈልጋቸው፣ በ48 ሺህ የሚገመቱ ከአምስት ዓመት ዕድሜ በታች የሆኑት ልጆች ደግሞ በምግብ እጥረት እየተሰቃዩ መሆናቸውን የኢትዮጵያ መንግስት ባወጣው ግምገማ መጥቀሱን ኤቢሲ ኒውስ ዘገባ ጠቅሷል። በኢትዮጵያ የዓለም የምግብ ፕሮግራም ባለሥልጣን ጆን አይሊፍ ሁኔታው እጅግ ከባድ ነው ብለዋል። ኢትዮጵያ ኤልኒኖ የተባለው የአየር ጠባይ ላስከተለባት ችግር መፍትሄ እንድታገኝ ዓለም አቀፍ ረድኤት ያስፈልጋታል ማለታቸውን ድረገጹ ጠቅሷል። በኢትዮጵያ የዩናይትድ ስቴትስ ዓለም አቀፍ የልማት ተልዕኮ ስራ አስኪያጅ ደኒዝ ዌለር በበኩላቸው በደቡብ ሱዳን የሚካሄደው ግጭት ሁኔታውን እያባባሰ ነው ብለዋል። ለሁለት ዓመታት ከሚጠጋ ጊዜ በፊት በደቡብ ሱዳን ግጭት ከተነሳበት ጊዜ አንስቶ በብዙ መቶ ሺህ የሚቆጠሩ ደቡብ ሱዳናውያን ወደ ኢትዮጵያ ተሰደው ከህዝቡ ጋር እየኖሩ ናቸው ማለታቸውን ኤቢሲ ኒውስ የተባለው የአሜሪካ የዜና ስርጭት ቴሌቪዥን ድረገጽ አስነብቧል። በሌላ ዜና ደግሞ ኢትዮጵያ ከሰሃራ በመለስ ካሉት የአፍሪካ ሀገሮች የመጀመሪያውን የቀላል ባቡር መጓጓዣ አገኘች ሲል ሲኤንኤን የዜና ስርጭት ቴሌቪዥን ድረገጽ ገልጿል። አራት ሚሊዮን የሚሆን ህዝብ በሚኖርባት አዲስ አበባ ሰው በሚኒባሶች ነበር የሚዘዋወረው። በአሁኑ ወቅት ግን የቀላል ባቡር አገልግሎት በመጀመሩ ሰዎች ወደ ሥራ የሚሄዱበት መንገድ ፈጽሞ እንዲለወጥ ያደርጋል ይላል የሲኤንኤን ድረገጽ ዘገባ። ኢትዮጵያና ቻይና ተባብረው የሰሩት የቀላል ባቡር አገልግሎት 475 ሚሊዮን ዶላር የሚፈጅ ሲሆን ከሰሃራ በመለስ ካሉት የአፍሪቃ ሀገሮች የመጀመሪያው ነው። ካለፉት 20 ዓመታት ወዲህ በሀገሪቱ አዎንታዊ የሆነ የኢኮኖሚ እድገት ሲታይ ቆይቷል ሲሉ የኢትዮጵያ የባቡር ሀዲድ ኮርፖሬሽን ዋና ስራ አስፈጻሚ ዶክተር ጌታቸው በትሩ ተናግረዋል። 60 ሺህ የሚሆኑ ከአዲስ አበባ ወጣ ብለው የሚኖሩትን ሰዎች ወደ መሀል ከተማ መጥተው የሚሰሩበትን መንገድ ያቀልላቸዋል ማለት ነው። በአንዲት ከሰሃራ በመለስ ባሉት ሀገሮች ከተማ እንዲህ አይነት አገልግሎት ይኖራል ብሎ ማሰብ አይቻልም ነበር በማለት ዶክተር ጌታቸው መግለጻቸውን ድረገጹ ጠቁመዋል። የቀላል ባቡሩ መጓጓዣ ከንጋቱ አስራ ሁለት ሰዓት እስከ ሌሊቱ ስድስት ሰዓት ይሰራል። እጅግ የሚያስደስት ነገር ነው። ከሶስት ዓመታት በፊት የቀላል ባቡር ስራ ሲጀመር እንዲህ ይሆናል ብዬ አላሰብኩም ነበር። ሌላውን መስመር ለመክፈት ቸኩለናል፣ በማለት የቀላል ባቡር ፕሮጀክት ኃላፊ አቶ ብርሃኑ ስንታየው መግለጻቸውን የሲኤንኤን ድረገጽ ላይ የወጣው ጽሁፍ ጠቁሟል። አቶ ኃይሉ በጣም የሚያስደስታቸው በመንግስትና በህዝቡ መካከል የታየው ትብብር እንደሆነ ገልጸዋል። ለቀላል ባቡር መጓጓዣ የሚያስፈልገው የኤሌክትሪክ ኃይል የተገኘው ከአዲስ አበባ ሳይሆን በሀገሪቱ ዙሪያ ካሉት ትልልቅ የኤሌክትሪክ ማመንጫ ግድቦች እንደሆነ አቶ ብርሃኑ ስንታየሁ ጠቁመዋል። የቀላል ባቡር አገልግሎት ሲጠናቀቅ ከመላ ሀገሪቱ የባቡር አገልግሎቶች ጋር ይገናኛል። በአስር ዓመታት ውስጥ መላ ሀገሪቱን የሚያገናኝ የአምስት ሺህ ኪሎ ሜትር ርዝመት ያለው የባቡር ሀዲድ እንደሚኖር ሲኤንኤን ድረገጽ ላይ የወጣው ጽሑፍ ያወሳል። ሳይንቲፊክ አሜሪካን የተባለው ሳይንስ ነክ ስለሆኑት ጉዳዮች የሚዘግብ ድረገጽ ደግሞ የአፍሪቃ ቀንድ ክፍል ካለፉት ሁለት ሺህ ዓመታት ወዲህ ከነበረው በበለጠ ፍጥነት እየሞቀና እየደረቀ መሄዱን አንድ አዲስ ዘገባ ማመልከቱን ጠቁመዋል። ይህ ጥናትም የጋዝ ልቀት በዓለም ደረጃ እየጨመረ ሲሄድ የአፍሪቃ ቀንድ እርጥበት እየጨመረ ይሄዳል የሚለውን የዓለም የአየር ንብረት ሞዴልን ይጻረራል። ኢትዮጵያን፣ ሶማሊያን፣ ኤርትራን፣ ጅቡቲንና ሱዳንን የሚያካትተው ምስራቅ አፍሪቃ ግጭቶች፣ ድርቅና ረሃብ ሲፈራረቁበት እንደቆዩ የሚታወቅ ነው። አሁን ደግሞ በእንቅርት ላይ ጆሮ ደግፍ እንዲሉ የአየር ለውጥ የሚያስከትለው የሙቀትና የድርቅ አደጋ እያንዣበበበት እንደሆነ ዘገባው ያወሳል። በአካባቢው ስላለው የአየር ለውጥ ትንበያ ለማጥናት በባህር ውስጥ ከተጋገሩት የጥንት ስብርባሪዎች ውስጥ ተመራማሪዎቹ የብስ አዝርዕት ቅሪቶችን ወስደው የኬሚካል ይዞታቸውን ሲያጠኑ በአካባቢው ባለፉት ሁለት ሚሌኒየም ውስጥ ለነበረው የድርቅና እርጥበት መፈራረቅ ዘይን ለመገመት እንደቻሉ ሳይንቲፊክ አሜሪካን ድረገጽ ገልጿል። የጥናቱ ዓላማ ከቅርብ ጊዜያት ወዲህ በተከታታይ ሲከሰት የቆየው የድርቅ መፈራረቅ ከታሪካዊ አመጣጥ ተነስቶ ምን ያህል ሙቀትና ድርቅ ሊኖር እንደሚችል ለመገንዘብ ነው። በተደረገው ጥናት መሰረት የወቅቱ የሙቀትና የድርቅ መጠን ከዚህ በፊት ታይቶ በማይታወቅ ደረጃ እንደሆነ ሳይንቲፊክ አሜሪካን ድረገጽ ላይ የወጣው ጽሁፍ ጠቁሟል። ባለፈው ግማሽ መቶ ዓመት ውስጥ የካርቦን ልቀት ከፍ እያለ መሄዱን የሚያሳይ ምልክት እንደተከሰተና ይህም አደገኛ ምልክት እንደሆነ ጥናቱን በተባባሪነት ያቀረቡት ፒተር ደሞናኬል ማስገንዘባቸውን ድረገጹ ዘግቧል። ፕሬዚደንት ኦባማ ካሜሩን ቦኮ ሃራም የተባለውን ጽንፈኛ የናይጄሪያ ቡድን ለመዋጋት በምታደርገው ጥረት ለመርዳት ሶስት መቶ ወታደሮች እንዲላኩ መወሰናቸውን ኒውዮርክ ታይምስ ጋዜጣ ዘግቧል። ፕሬዚደንት ኦባማ ለሀገራቸው ምክር ቤት በላኩት ደብዳቤ የሚላኩት ወታደሮች በአካባቢው የስለላ የክትትልና የእሰሳ ተግባር በማካሄድ እንደሚረዱ አስረድተዋል። ወታደሮቹ ራሳቸውን ለመጠበቅ ሲሉ መሳሪያ የሚይዙ ቢሆንም በውጊያ እንደማይሳተፉ የዋይት ሀውስ ቃል አቀባይ ገልጸዋል። ዘጠና የሚሆኑ ወታደራዊ ሰራተኞች የናይጄሪያ ጎረቤት በሆነችው ካሜሩን ተመድበው ባለፈው ሰኞ እንደሄዱ ፕሬዚደንት ኦባማ ጠቁመዋል። የጦር መሳሪያ የሌላቸው ድሮኖች ወይም መሳሪያ አልባ የጦር አይሮፕላኖች ከወታደሮቹ ጋር እንደሚላኩ የኦባማ አስተዳደር ባለሥልጣኖች ገልጸዋል። የሚላኩት ወታደሮች ከካሜሩን፣ ከናይጄሪያ፣ ከኒጀር፣ ከቻድና ከቤኒን የተውጣጡትን ወታደራዊ ኃይሎች ይረዳሉ። የናይጄሪያ ወታደራዊ ኃይል ቦኮ ሐራምን ለማሸነፍ በሚያደርገው ጥረት ለመርዳት ዩናይትድ ስቴትስ በማሰልጠንና ወታደራዊ እቃዎችን በማቀበል ስትረዳ ቆይታለች። የጽንፈኛው እስላማዊ ቡድን አማጽያን በናይጄሪያ፣ በኒጀር፣ በቻድና በካሜሩን የሚገኙ ነዋሪዎች እንዲፈናቀሉ አድርጓል። አምነስቲ ኢንተርናሽናል የተባለው የሰብአዊ መብት ድርጅት ቦኮ ሐራም በሚከፍተው ጥቃት ምክንያት ከአምስት ዓመታት በፊት ግጭት ከጀመረበት ጊዜ አንስቶ ቢያንስ አስራ ሰባት ሺህ የሚሆኑ ሰዎች እንዳለቁ ይገመታል። በቦኮ ሐራም ጥቃት ምክንያት ከናይጄሪያ እና ከጎርቤት ሀገሮች መኖሪያቸው የተፈናቀሉት ልጆች አንድ ነጥብ አራት ሚሊዮን እንደሚሆኑ ኒውዮርክ ታይምስ ጋዜጣ ላይ የወጣው ጽሑፍ ጠቁመዋል።